ማህደረ ዜና ሰኔ 5 1967 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ጀነራል ሞርዲቺ ሆድ ስለ ስንቅ ትጥቅ፣ ስለ ስልት ዝግጅት የሚያሰላስሉበት ምክንያት የለም፣ ጊዜም የለም። እሳቸውና ብዙ ብጤዎቻቸው ድፍን 20 ዓመት በተግባር የኖሩ ሚሊዮኖችን ያኖሩ የተፈተኑ የፈተኑበት ሐቅ የሚፈጋበት ዕለት ነው። የነደፉ የከለሱት ዕቅድ ያሰለጠኑ ያለማመዱት ወጣት ምግባር የሚለይበት ዕለት ሰኔ አምስት 967 ጠዋት ነው። ግብፅ ሁለት ሰዓት ከ45 እስራኤል አንድ ሰዓት ከ45 ቀጥል አይነት አሉ። የእስራኤሉ አየር ኃይል ዋና አዛዥ የማስጠንቀቂያው ደወል አጓራ። የፈረንሳይ የዩናይትድ ስቴትስና የብሪታንያ ምርጥ ጭንቅላቶች ያፈሯቸው የዘመኑ ምርጥ የጦር ጀቶች ተመነጠቁ። ቦምባ ዝንበው አስከሬን ሊያመርቱ ከነፉም። መካከለኛው ምስራቅ የ1967ቱ ጦርነት የመጀመሪያው ቀን በጣም ከባዱ ነበር። ዛሬም 50 ዓመቱ ግን አልበረደም። ላፍታን ዘክረው። የተባበሩት መንግስታት ድርጅት ፍልስጤ የሚባል የነበረውን ግዛት ለሁለት ገምሶ በአንደኛው ገሚስ አይሁድ ነፃ መንግስት እንዲመሰረቱ የሚፈቅድ ውሳኔ ከማጽደቁ ከጥቂት ወራት በፊት የጽዮናውያን ማህበረተኞች ካይሮን ጎብኝተው ነበረ። ማህበረተኞቹ ላይሁዶች የመንግስትነት ጥያቄ ድጋፍ ለማሰባሰብ ያለመ በመሰለ ጉብኝታቸው በይፋ ካነጋገሯቸው የዚያ ዘመን የአረብ ባለስልጣናት አንዱ የአረብ ሊግ ዋና ጸሐፊ አብዱል ራህማን አዛም ነበሩ። ለእኔ አሉ አሉ አረቡ ዲፕሎማት ለጽዮናውያኑ መልክተኞች በተጨባጭ ያላችሁ እውነት ትሆኑ ይሆናል። ለሰፊው አረብ ግን እናንተ በተጨባጭ የላችሁም። ጊዜያዊ ክስተት ናችሁ። ቀጠሉ አረቡ ታሪክም እየጠቀሱ ከብዙ ምዕት ዓመታት በፊት የመስቀል ጦረኞች ከእኛ ፍላጎት ውጭ መሃላችን ገቡ። ከሁለት መቶ ዓመታት በኋላ ነቀል ናቸው። ይህ የሆነው እነሱን እንደ ተጨባጭ እውነት የመቀበል ስህተት ስላልፈጸምን ነው። አይሁድ በተቃራኒው ከሜዲትራንያን ባህር እስከ ዮርዳኖስ የሚገኘው ሰፊ ግዛት የአይሁድ ጥንታዊ ግዛት በመሆኑ አረቦች እዚያ ምድር ሊኖሩ አይገባም ባዎች ነበሩ። የሁለተኛው ዓለም ጦርነት ድል አድራጊዎች የአይሁድ አረብን ስር የሰደደ ተቃራኒ ስነ ልቡናዊ አስተሳሰብ ከማረቅ ይልቅ በሚዘውሩት ግዙፍ ድርጅት በኩል ፍልስጤም ይባል የነበረውን ግዛት ለሁለት ገምሰው በአንደኛው ገሚስ የአይሁድ መንግስት እንዲመሰረት ወሰኑ። ውሳኔው መንግስት አልባዎቹ አይሁድ ነፃ መንግስት እንዲመሠረቱ ሕጋዊ መብት የሰጠ ነበረ። ጥንታዊ ፍላጎታቸውን፣ ስነ ልቦናዊ እምነታቸውን፣ ምናልባትም ከፍተኛ ምኞታቸውን ግን የሚያረካ አይነት አይደለም። በኢየሩሳሌሙ የሂብሩ ዩኒቨርሲቲ የታሪክ ፕሮፌሰር ሞሼ ሲመርማን እንደሚሉት ደግሞ ውሳኔው ሁለት አይነት አስተሳሰብ እንዲያጎነቁል ያደረገ ነው። ይስራኤል ስራኤል ታላቋ ሳይሆን መላዋ እስራኤል የሚል አስተሳሰብ ነው ያለው። እስከ 1967 ድረስ በዮርዳኖስና በሜዲትራንያን ባህር መካከል ያለውን ስፍራ መላዋ እስራኤል ብሎ የመጥራት ዝንባሌ ትልቅ ሚላ ነበረው። በእስራኤል ማህበረሰብ ዘንድ በቀኞችና በግራዎች፣ በብሔርተኞችና በለዘብተኞች መካከል የሚደረግ ክርክር አለ። ብሔርተኞቹ መላዋ እስራኤል እንድትመሰረት ይፈልጋሉ። ግራዎቹና ለዘብተኞቹ በ1947ቱ የተባበሩት መንግስታት ድርጅት ውሳኔ የተደነገገውን ይደግፋሉ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በዩናይትድ ስቴትስና በብሪታንያ ግፊትና ጫና ያሳለፈው ውሳኔ ቁጥር 1 8 1 2 አረቦችን አስቆጥቶ አይሁዶችን አበሳጭቶ ወትሮም ባልበረደው ጦርነት ሙሉ በሙሉ እንዲዘፈቁ ያደረገውም ለዚህ ነው። ጦርነቱን በድርድር እንዲያስቆሙ ድርጅቱ የሾማቸው ልዩ መልዕክተኛ ስዊድናዊ እውቅ ዲፕሎማት ፎልከ ቤርናንዶተም ኢየሩሳሌም ውስጥ በጽንፈኛ የይሁዲዎች መገደላቸው የራሱ የድርጅቱም ሙያተኞች በቅጡ ያልተጠናው ውሳኔ ሰለባ መሆናቸውን አረጋጋጭ ነበረ። ከእውቁ ዲፕሎማት መገደል በኋላ አረብ እስራኤሎች የሰላም የተባለውን ውል የተፈራረሙትም ለሌላ ጦርነት ጊዜ ለመግዣ እንጂ ዘላቂ ሰላም እንዲሆን አስበው አልነበረም። በእርግጥም ጦርነቱ መቆሙ በተነገረ ማግስት አንዱ ሌላውን ለማጥፋት ሲዛዛቱ ከርመው በሰባተኛ ዓመቱም እስራኤል ከብሪታንያና ፈረንሳይ ጋር ግንባር ፈጥራ ግብፅን ወረረች። ሁለተኛ ጦርነት 1956። ሁለተኛውንም ጦርነት ተዋጊዎቹ ብዙ ደም አፈሰሱበትና ሲደክማቸው አቆሙት። እስራኤል አይሁድን ለሁለት ሺህ ዘመናት ሲፈጁ፣ ሲረግጡ፣ ሲያግዙ የነበሩ የአውሮጳ ቅኝ ገዢዎችን ተከትላ ለዝንተ ዓለም በማትለያት ጎረቤቷ ላይ የከፈተችው ጦርነት ወትሮም የሚያመረቅዘውን ቁርሾ ከማጠናከር ባለፍ ለሰላም በእርግጥ የተከረው ነገር የለም። የ1967ቱ ጦርነት የተጀመረውም የግብፁ ፕሬዚደንት ገማል አብድናስር ሲና በረሃ የሰፈረውን የተባበሩት መንግስታት ድርጅት ታዛቢ ሰራዊት በማስወጣታቸው ነው የሚሉ አሉ። ናስር የቲራንን ሰርጥ በመቆጣጠራቸው ነው ባዎችም ብዙ ናቸው። ሁለቱም ልክ ይሆኑ ይሆናል፣ ግን ሌላ ጥያቄ ያጭራል። የተባበሩት መንግስታት ድርጅት ልዩ መልክተኛ ኢየሩሳሌም ውስጥ ሲገደሉ

እስራኤል ከአሜሪካ ያገኘችውም ሆነ ራሷ ያሰባሰበችው መረጃ የግብፁ ፕሬዝደንት ገማል አብድናስር ደም መፋሰሱን እንደማይፈልጉት የሚያረጋግጥ ነበር ይላሉ። በቅርቡ ይፋ የሆነ ሰነድ እንደሚያመለክተው ደግሞ የእስራኤሉ ጠቅላይ ሚኒስትር ሌቪ ኤሽኮልም ጦርነቱን አይፈልጉትም ነበረ። የአሜሪካው ፕሬዚደንት ሊንደን ጆንሰንም ሆኑ የሶቪየት ኅብረቱ መሪ ሊዮኒድ ብሬዥኔቭ በዚያን ወቅት ጦርነት መለኮሱን አልፈለጉትም። ጦር እያደራጁ ጦርነት አንፈልግም፣ ተፋላሚዎችን እስካፍንጫቸው እያስታጠቁ ውጊያ እንዳይጫር ይፈልጋሉ ብሎ ነገር በእርግጥ ግራ አጋቢ ነው። ከሁሉም በላይ ስር የሰደደውን የአረብ አይሁድ መጠላላትን እያባባሱ ጦርነት አያስፈልግም ማለት ከእውነታው ጋር የሚላተም ነው የሚመስለው። ዮርዳን ውስጥ ውስጥ ተቆጣጠረው የነበረውን ምዕራባዊ ኢየሩሳሌምን የማረከው የእስራኤል ጦር ባልደረባ የነበሩት ዮራም ዛሞሽ እንደሚሉት ግን ጦርነቱ ለእስራኤል አስፈላጊም ጠቃሚም ነበረ። ናኽኑ ዐድ ኢሌያ ሃይኑ ሃአም ኒዳፍ ሐላሽ እስከዚያ ጊዜ ድረስ እኛ የተበደልን ሕዝብ ነበርን። ደካሞች ነበርን። በአይሁድ ታሪክ እጅግ መጥፎ ከሆነው ከሆሎኮስት ትቢያ ገና ማገገማችን ነበር። የአይሁድ ሕዝብ ከናትዚ ጭፍጨፋ ከ25 ዓመት በኋላ ዳግም ያንሰራራበት ነበር። የጦርነቱን መጀመር አጥብቀው ከሚፈልጉት አንዱ የነበሩት ያኔው የእስራኤል መከላከያ ሚኒስትር ጀኔራል ሞሸ ዲያን ቀድመን ማጥቃት አለብን አሉ። አንድ ስብሰባ ላይ ጠቅላይ ሚኒስትር ኤሽኮል ወታደራዊ ድል የመጨረሻው ሊሆን አይችልም በማለት የመከላከያ ሚኒስትራቸውን ሐሳብ ለማስቀየር ሞክረው ነበረ። ግን የደያን ቃል ጸና። ቀድሞ ማጥቃት። ሰኔ አምስት ጠዋት ሳይረኑ አጓራ ከሁለት መቶ የእስራኤል ጀቶች አስራ ሁለቱ ሲቀሩም የተቀሩት ሽቅብ ከነፉ። ወደ ሜዲትራንያን ባህር ባህሩ ጋር ሲደርሱ ቀልበስ፣ ወደ ግብፅ ከዚያም በየሆዳቸው ያጨቁትን ቦምብ በግብፅ የጦር ሰፈሮች ላይ ዘረገፉት። እያንዳንዱ ጀት በየሰባት ደቂቃ ከ30 ሴኮንዱ መሬት አርፎ ነዳጅ ሞልቶ ቦምብ አጭቆ እንደገና ይበራል። በየሰባት ደቂቃው ከ30 ሴኮንድ ግብፅ፣ ዮርዳኖስና ሶሪያ ላይ አረብን ያረባያል። ስድስት ቀን ከ10 ሺህ እስከ 15 ሺህ የሚደርስ ግብፃዊ፣ 6 ሺህ ዮርዳኖሳዊ፣ 2 ሺህ ሶሪያዊ አለቀ። ከ4 ሺህ በላይ ተማረከ። ከ400 በላይ የአረብ ጀቶች ንቅንቅ ሳይሉም። ከሰሉ አናቅሽ ይልገባ አረብ ድቀት እንደማለት ነው። እስራኤሎች 776 ሰው ተገደለባቸው፣ 4500 ቆሰለ፣ 15 ተማረከ፣ 46 አውሮፕላኖች ጋዩ፣ 32 የዩናይትድ ስቴትስ የባህር ኃይል ባልደረቦችም ተገደሉ። የ1967ን ሐምሌና ነሐሴን ብንመለከት ለእስራኤል በጣም ትልቅ ድል ነው። እስራኤል ከመጥፋት አፋፍ ላይ ነበረች። በስድስት ቀናት ውስጥ ግን ልክ በስድስት ቀን እንደመፈጠር የምትገዛው አካባቢ በሶስት እጥፍ ጨመረ ይላሉ የታሪክ ተመራማሪ ጎይላሮ። በእርግጥም የሲና በረሃ የጋዛ ሰርጥ፣ መላው ኢየሩሳሌም፣ ምዕራባዊ ዮርዳኖስ ወንዝ ዳርቻ፣ የጎላን ኮረብታም፣ ደቡባዊ ሊባኖስ በእስራኤል ቁጥጥር ሥር ዋለ። ለእስራኤሎች ታላቅ ድል። ከአንድ ዓመት በኋላ ግን ነገሩ በጣም የተወሳሰበ መሆኑን ሰዎች መረዳት ጀመሩ። በእርግጥም ይህ የመጨረሻው አልነበረም። ጠቡ አልተወገደም፣ ውጊያው እንጂ። ጦርነቱም አላባራም በ1973 ሌላ ጦርነት ነበረ ከዚያ በኋላም የሊባኖስና የእስራኤል ጦርነት የፍልስጤምና የእስራኤል ጦርነት የሺአ ሚሊሻና የእስራኤል ጦርነት የሐማስና የእስራኤል ጦርነት ቀጥሏል ነጋሽ መሐመድ ነኝ እኛ ይብቃን